የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 23 2014 ዓ.ም ዝግጅታችን ጀመረ። የኤርትራ ኃይሎች በሰሜን ኢትዮጵያ ሽራሮ ከተማን በከባድ መሳሪያ መደብደባቸውን የተባበሩት መንግስታት ድርጅትን እና የአካባቢውን ነዋሪዎች ጠቅሶ ሮይተርስ ዘገባ አውጥቷል። ዝርዝሩም በአብይ ርዕስ እናስደምጣችኋለን። ሶስት የተቃዋሚ የፖለቲካ ፓርቲዎች በኢትዮጵያ እየተደረገ ነው ያሉት የእስር ዘመቻ እንዲቆም ጠየቁ። በህግ ማስከበር ሰበብ የታፈኑ ንጹሐን ጋዜጠኞች ማህበረሰብ አንቂዎች፣ የፋኖ አባላትና ቤተሰቦቻቸው፣ ምሁራን፣ የጸጥታ ተቋማት ተመላሾችና አባላት፣ የፓርቲ አመራርና አባላት እንዲለቀቁ፣ መንግሥት ጠርጥሬያቸዋለሁ ብሎ ካሰበ ደግሞ ተገቢውን የህግ ሂደት በመከተል ለፍርድ ቤት ከማቅረብ ጀምሮ መሰል ሰብአዊ መብቶቻቸው እንዲከበሩ እንጠይቃለን። በመግለጫው ላይ ከተሰማው ይዘት የተቀነጨበ ነው ያስደመጥናችሁ። ዝርዝሩን ከዜናው በኋላ በሚኖረን የመጽሔት ክፍለ ጊዜ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችንም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ኤልያስ አስማረ፣ ሲሳ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን አሉ። አበባየ የሚያሳየው ገበያው የዌብና የማህበራዊ ድረ ገጻችን ፕሮዲሰር ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታየ ነኝ። በኢድ አልፈጥር በዓል ላይ የጭስ ቦምብ አፈንድቷል፣ በሚል ተጠርጥሮ በእስር ላይ በሚገኘው የፌዴራል ፖሊስ የወንጀል መከላከል አድማ ብተና አባል ኮንስታብል አምቡላ ኡቴ ላይ ፖሊስ የጠየቀው ተጨማሪ የምርመራ ጊዜ ተፈቅዶለታል። ፀሐይ ዳምጠው ዝርዝሩን ይዛለች። የፌዴራል ፖሊስ ወንጀል መከላከል አድማ ብተና አባል የሆነው ኮንስታብል አምቡላ ኦቴን ጉዳይ ለማየት ዛሬ ተሰይሞ የነበረው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሁለተኛ ጊዜ ቀጠሮ ችሎት ፖሊስ ከዚህ ቀደም በተሰጠው የጊዜ ቀጠሮ ምን እንዳከናወነ ያቀረበውን ሪፖርት አዳምጧል። ጉዳዩን የያዘው መርማሪ ፖሊስ የተጠርጣሪውን ቃል መቀበሉን፣ ለተጠርጣሪው የገንዘብ ድጋፍ መኖር አለመኖሩን ለማጣራት ለ18 ባንኮች ደብዳቤ መላኩን እንዲሁም የግል ስልኩ ላይ ምርመራ እንዲደረግ ለብሔራዊ መረጃና ደህንነት አገልግሎት ደብዳቤ ልከው ውጤት በመጠባበቅ ላይ መሆናቸውን አስረድተዋል። በተጨማሪም የስልክ ቁጥሩ በማንስም እንደወጣ ለማጣራት ኢትዮ ቴሌኮምን በደብዳቤ መጠየቁን በተጨማሪም የፈነዳውን አስለቃስ ጭስ ቦምብ ፍንጣሪ በፎረንሲክ ምርመራ እንዲደረግ መላኩን እና አንድ የምስክር ቃል መቀበሉን ለችሎቱ አስረድተዋል። ተጠርጣሪው ኮንስታብል አምቡላውቴ በኩሉ ለምርመራው በተሰጠ የጊዜ ገደብ ውስጥ በመኖሪያው ከሻንጣ ጀምሮ ብርበራ መደረጉንና ምንም ነገር እንዳልተገኘበት ለፍርድ ቤቱ አስረድቷል። እናም ድንገት ያጋጠመ ነገር እንጂ ሆን ብዬ ያደረግኩት አይደለም። ምንም ወንጀል አልሰራሁም። ከታሰርኩበት ጊዜ ጀምሮ ጠያቂ የለኝም። አንድ ሳምንት በር ተዘግቶብኝ ታስሬ ነበር ስር ለችሎቱ አቤቱታ አቅርቧል። የችሎቱ ዳኛ አሁን ስላለው ሁኔታ ባቀረቡት የማጣሪያ ጥያቄም በአሁኑ ሰዓት ከሌሎች እስረኞች ጋር መቀላቀሉን ገልጸዋል። መርማሪ ፖሊስ በበኩሉ ተጠርጣሪውን በተመለከተ እያከናወነ ላለው ምርመራ ተጨማሪ የጊዜ ቀጠሮ ጠይቆ አስር ቀን ተጨማሪ የምርመራ ጊዜ ተፈቅዶለታል። ፍርድ ቤቱ መርማሪ ፖሊስ ይፈቀድልኝ ብሎ የጊዜ ቀጠሮ የጠየቀበትን የምርመራ ውጤት ለመጠባበቅ ለሰኔ ሶስት ቀን ሁለት ሺ አስራ አራት አመተ ምረት ተለዋጭ ቀጠሮ ሰጥተዋል። ለአሜሪካ ድምጽ ሀይድ አምጠው ከአዲስ አበባ። ከሶማሊያ ህዝብ ወደ ግማሽ የሚጠጋው እስካሁን ከደረሱት ሁሉ የከበደ በሆነ ድርቅ እየተጎዳ በተወሰኑ አካባቢዎች ነዋሪዎች ለከባድ ረሃብ አደጋ እየተጋለጡ መሆኑን የሀገሪቱ የሰብአዊ ጉዳዮች ልኡካን አሳሰቡ። የአሜሪካ ድምጹ መሐመድ ሼክ ኑር ከሞቃዲሾ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል። ትናንት ሰኞ በሞቃዲሾ በተደረገው ጋዜጣዊ መግለጫ የሶማሊያ ሰብአዊ ጉዳዮች ልኡካን ቡድን ሶማሊያ ውስጥ ከስድስት ሚሊዮን በላይ ሰዎች እስከዛሬ ከፍተኛ በሆነው ድርቅ ተጠቅተዋል ይላሉ። አብዱራህማን አብዱ ሸክር ዋርሳሜ በድርቁ እየተጎዳ ያለው ህዝብ የሶማሊያን ህዝብ ግማሽ ሊያክል ምንም አልቀረውም። ዋርሳሜ ድርቅ ከሰማንያ አራቱ የሶማሊያ አውራጃዎች ሰባ ሁለት ያህሉን ጎድተዋል ይላሉ። ከእነዚህ ውስጥ ስድስት የሚሆኑት በከፍተኛ የምግብ እጥረት የተጠቁ በመሆናቸው ከወዲሁ ከፍተኛ ረሃብ በመሰለ ሁኔታ ውስጥ የሚገኙ ናቸው። እንዲህ ይላሉ ዋርሳሜ። ሰዎቻችን አሁን መሞት ጀምረዋል ሞት ጀምረዋል። ረሃብ በአንዳንድ አካባቢዎች እያንዣበበ፣ ድርቅም ወደ ረሃብ እየተቀየረ ነው። በአገር ውስጥና በውጭ ያሉ ሶማሊያውያን አንዳንድ ኃላፊነቶችን በመውሰድ ሊያግዙን ይገባል። ልዑካን ቡድኑ በረሃብ የሞቱት ሶማሌዎች ምን ያህል እንደሆኑ በቁጥር አልገለጹም። እርዳታ ለሚያስፈልጋቸው ሰዎች ግን እገዛ እንዲደረግ ጠይቀዋል። ዋርሳሜ አሁን ያለው ድርቅ በ40 ዓመት ውስጥ የከፋ ነው፣ ወደ 700 ሺህ የሚጠጉ ሶማሊያውያንን ከየገጠሩ እያፈናቀለ በየከተሞች አቅራቢያ እንዲሰፍሩ አድርጓል ይላሉ። ዋርሳሜ እንደሚገልጹት የተባበሩት መንግስታትና የረድኤት ድርጅቶች አንድ ነጥብ አራት ቢሊዮን ዶላር የጠየቁ ሲሆን ከዚህ ውስጥ ያገኙት 58 ሚሊዮን ዶላር ብቻ መሆኑን ይናገራሉ አለም አቀፍ የረድኤት ድርጅቶቹ ብዙ ትኩረት የሰጡት ለኮቪድ-19 ወረርሽኝ ለሩሲያው የዩክሬን ጦርነት ለአፍጋኒስታን ለሶሪያ እና የየመን ቀውሶች መሆኑን ዋርሳሜ ተናግረዋል የሰብአዊ ጉዳዮች ለኡካኑ ጨምረው እንደገለጹት ባለፈው ዓመት በተደረገው የሶማሊያ ምርጫ የተሰጠው በመሆኑ ሰብአዊ ርዳታው ምንም ትኩረት አልተሰጠውም ዓለም አቀፍ የረድኤት ድርጅቶች ትናንት ሰኞ በሰጡት ማስጠንቀቂያ በሶማሊያና አጎራባች አገሮች ኢትዮጵያና ኬንያ ያለው የረሃብ ሁኔታ እየጠና ነው። የሜትሮሎጂና የረድኤት ድርጅቶች እንደሚሉት የአፍሪካ ቀንድ አካባቢ ለአምስተኛ ጊዜ የዘለቀው የዝናብ ወቅት በቂ ዝናብ አልሰጠም። ሱስ የሚያስይዙ መድኃኒቶችና የዱር አራዊት በህገወጥ መንገድ በማስተላለፍ ወንጀል ሲፈለግ የነበረ ኬንያዊ በቁጥጥር ስር መዋሉን ዩናይትድ ስቴትስ አስታወቀች። በናይሮቢ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የዩናይትድ ስቴትስና የኬንያ ህግ አስከባሪ ባለስልጣናት ለኬንያ የወንጀል ምርመራ ዳይሬክቶሬት በደረሰ ጥቆማ ተመርኩዘው በትብብር ባደረጉት ክትትል በድሩ አብዱልአዚዝ ሳልህ የተባለውን ተፈላጊ ትናንት ሰኞ በቁጥጥር ስር ማዋላቸውን አመልክቷል። ጥቆማው የተገኘው ሳልህና ሌላው ተፈላጊ አብዲ ሁሴን አህመድ ተይዘው ፍርዳቸውን እንዲያገኙ የሚያደርግ ጥቆማ ለሰጠ ወሮታ የሚከፈል መሆኑን ባለፈው ሐሙስ ማስታወቂያ ከወጣ በኋላ እንደሆነ መግለጫው ጠቅሶ ሁለተኛው ተፈላጊ እስካሁን በቁጥጥር ስር እንዳልዋለ አመልክቷል። ቻድ ውስጥ በወርቅ ማዕድን ቆፋሪዎች መካከል በተፈጠረ ግጭት ከ100 በላይ ሰዎች መገደላቸው ተሰማ። በሀገሪቱ ሰሜናዊ ክፍለ ግዛት ባለፈው ሳምንት በወርቅ ማዕድን ቆፋሪዎች መካከል በተፈጠረው ግጭት ከአንድ መቶ በላይ ሰዎች መገደላቸውን የሀገሪቱ መንግሥት ነው ያስታወቀው። ግጭቱ የተቀሰቀሰው ቻድን ከሊቢያ ጋር በሚያዋስናት ድንበር አቅራቢያ ሲሆን፣ አካባቢው በብዛት ካለፈቃድ የወርቅ ማዕድን ፍለጋ የሚካሄድበት መሆኑ ተመልክቷል። ትናንት የቻድ የመከላከያ ሚኒስትር እንዳሉት በግጭቱ ከአንድ መቶ የሚበልጡ ሰዎች ሲገደሉ ከአርባ የሚበልጡ ሰዎች ቆስለዋል። የግጭቱን ምክንያት ግን በውል አልዘረዘሩም። ይሁን እንጂ ባለፈው ሳምንት የቻድ የኮሚኒኬሽን ሚኒስትር ግጭቱ የተቀሰቀሰው ከሊቢያ ድንበር አቋርጠው በገቡ አረቦችና በምስራቅ ቻድ ታማ ማህበረሰብ አባላት መካከል መሆኑን ተናግረው ነበር። ግጭቱን ተከትሎ የቻድ መንግስት ካለፈቃድ ፈቃድ ወርቅ ማዕድን ቁፋሮ እንዳይካሄድ የከለከለ ሲሆን ነዋሪዎችን ከአካባቢው አውጥቷል። በሁከቱ የሽብርተኛ ወይም የሌላ ወንጀል ቡድን እጅ እንዳለበት የሚያሳይ ምንም ምልክት አልተገኘም ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። የዓለም የጤና ድርጅት የሥራ አስፈጻሚ ቦርድ ኮቪድ-19ን የመሳሰሉ አጣዳፊ የጤና ስጋቶች በሚከሰቱበት ጊዜ ድርጅቱ ፈጣን ምላሽ ለመስጠት እንዲችል የሚረዳው አዲስ ኮሚቴ መስርቷል። የመንግስታቱ ድርጅት የጤና ተቋሙ በዓለም አቀፉ የኮቪድ-19 ወረርሽኝ አያያዙ ተነቅፎ እንደነበረ ይታወሳል። መንግስታትና የዓለሙ የጤና ድርጅት የኮቪድ-19 ወረርሽኝ ሲጀምር የተፈጸሙ ስህተቶችን እንደ መንኪ ፖክስ ወይም የዝንጀሮ ፈንጣጣ በመሳሰሉ ሌሎች ወረርሽኞች መድገም የለባቸውም በማለት አንዳንድ የበሽታዎች ኤክስፐርቶች እያሳሰቡ ነው። የአጣዳፊ የጤና ስጋት መከላከል ዝግጁነትና ምላሽ ሰጪ ቋሚ ኮሚቴ እንዲመሰረት 34ቱም የድርጅቱ ስራ አስፈጻሚ ቦርድ አባላት በሙሉ ድምፅ ውሳኔ ማሳለፋቸው ታውቋል። የአውሮፓ ኅብረት መሪዎች በሚበዛው የሩሲያ የነዳጅ ዘይት አቅርቦት ላይ ማዕቀብ እንዲጣል ትናንት ሰኞ ከመሸ ስምምነት ላይ መድረሳቸው ተዘግበዋል። መሪዎቹ ከስምምነቱ የደረሱት በብዛት ከሩሲያ በሚገባ ነዳጅ የሚጠቀሙ ሀገሮችን ኢኮኖሚ ታሳቢ ባደረገ መልኩ ሩሲያ ላይ የበለጠ ጫና ለማሳደር መሆኑ ነው የተመለከተው። መሪዎቹ በተስማሙበት ማዕቀብ ሩሲያ በመርከብ የምትልከው ነዳጅ በሙሉ የሚታገድ ሲሆን በቧንቧ የምትልከው ግን በጊዜያዊነት ይቀጥላል ተብሏል። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደርሊየን ስለ ውሳኔው የሚከተለውም ብለዋል። ይሄ ትልቅ እርምጃ ነው። አሁን ደግሞ በቧንቧ በምትልከው በቀሪው በአስር ከመቶ ነዳጇ ጉዳይ ላይ እናተኩራለን። ማዕቀቡ በሩሲያ ነዳጅ ላይ አብዝተው የሚተማመኑትን ሃንጋሪን፣ ቼክ ሪፐብሊክንና ስሎቫኪያን አይመለከትም። የቭላዲሚር ፑቲን የቅርብ አጋር የሆኑት የሃንጋሪው ፕሬዚደንት ቪክተር ኦርባን ለሳምንታት የህብረቱን ማዕቀብ እንዳያልፍ አድርገው መቆየታቸው ይታወሳል። የዩክሬን መሪዎች ሩሲያ ለወረራዋ የምታውለውን ገንዘብ እንዳታገኝ ለማድረግ የነዳጅ ዘይት ንግዷ ሙሉ በሙሉ እንዲታገድ ሲወተውቱ ቆይተዋል። የዩክሬኑ ፕሬዚደንት ዜሌንስኪም ትናንት ለአህጉራዊው ህብረት ባሰሙት ንግግር በድጋሚ ይህንኑ ተማጽኖ አሰምተዋል። የአውሮፓ ህብረት መሪዎች ለዩክሬን ኢኮኖሚና መልሶ ግንባታ የሚውል 9.7 ቢሊዮን ዶላር እርዳታ ለመስጠትም ስምምነት ላይ ደርሰዋል። ውጊያውን በሚመለከት ዜና ደግሞ በምስራቅ ዩክሬን ስፌሬዶኔትስክ ከተማ ጎዳናዎች ላይ ከባድ ውጊያ እየተካሄደ ሲሆን የዩክሬን ኃይሎች የሩሲያ ኃይሎች የሚያወርዱትን ከባድ ጥቃት ለመመከት እየሞከሩ ናቸው። በዋሽንግተን የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለዩክሬን ሩሲያ ግዛት ድረስ መድረስ የሚችል ሮኬት እንደማይልኩ አስታውቀዋል። ዩናይትድ ስቴትስ ለዩክሬን ብዛት ያለው ወታደራዊ እርዳታ የሰጠች ሲሆን፣ ዩክሬን በይበልጥ ጠንካራ የሆኑ ሮኬቶች እንዲላኩላት ጠይቃለች። ይህ በዚህ እንዳለ ሩሲያ ወረራውን ከከፈተች ወዲህ ዩክሬን ውስጥ ሰላሳ ሁለት የመገናኛ ብዙሀን አባላት መገደላቸውን ፕሬዝደንት ዘሌንስኪ ተናግረዋል። ትናንት የ32 ዓመት ዕድሜ ያለው ፈረንሳዊ ጋዜጠኛ ለክሬክ ኢምሆፍ ስፎረዶኔትስ ከተማ ውስጥ መገደሉ ተሰምቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ ቆንጅ ታዬን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 23 2014 ዓ ም ዝግጅታችንን ነው በመከታተል ላይ ያላችሁት። ኑሮ ውድነቱ በጣም ከባድ ነው። ስለዚህ አንደኛ በኑሮ ውድነት፣ ሁለተኛ በመድኃኒት እጥረት፣ ሶስተኛ ደግሞ የደመወዝ ማነት፣ የዋጋ ግሽበት፣ የሰራተኛ መንገላታት፣ የሰላም ማጣት፣ የሁሉ ተነባብሮ በጣም ሰው ጭንቀትና መከራ ውስጥ ነው ያለው። የኑሮ ውድነትን በተመለከተ በኢትዮጵያ የተለያዩ አካባቢዎች ካነጋገርናቸው ነዋሪዎች የተቀነጨበ ነው። ንግድና ምጣኔ ሀብት ባለሙያ ማስተያየት ያካተተ ዘገባ በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅታችን ይቀርባል። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኛው ምሽት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያያዝ ነው ቀዳሚው የአብይ ርዕስ ዘገባችንን ውሰዳችሁ የኤርትራ ኃይሎች በሰሜን ኢትዮጵያ የምትገኘውን ሽራሮ ከተማ በከባድ መሳሪያ መደብደባቸውን የተባበሩት መንግስታትንና የአካባቢው ምንጮች ጠቅሶ ሮይተርስ ዘግቧል። በድብደባው አንዲት የ14 ዓመት ሴት ልጅ ተገድላ 18 ሰዎች ሲቆስሉ 12 ቤቶች ደግሞ ፈርሰዋል ብሏል የሮይተርስ ዘገባ። እንግዱ ወልዴ ዝርዝሩን ያቀርበዋል። በትግራይ እየተካሄደ ያለው ጦርነት ለሁለት ወራት አንጻራዊ ሰላም ካገኘ በኋላ በተፈጸመው በዚህ ጥቃት 23 ጊዜ ከባድ መሳሪያ መተኮሱንና አንዳንዱ መሳሪያም ተፈናቃይ ቤተሰቦች ያረፉበትን ትምህርት ቤት እንደመታ በሽራሮ ከተማ ያሉ የበጎ አድራጎት ድርጅቶችን ጠቅሶ የተባበሩት መንግስታት ድርጅት የውስጥ መረጃ ልውውጥ ሰነድ ያሰፈረውን መረጃ መመልከቱን ሮይተርስ ጨምሮ ገልጿል። ከሰነዶቹ አንዱ እንዳሰፈረው በድብደባው አንዲት የ14 ዓመት ሴት ልጅ ተገድላ 18 ሰዎች ሲቆስሉ 12 ቤቶች ደግሞ ፈርሰዋል። የትግራይን ክልል የሚቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ሰኞ ዕለት ባወጣው መግለጫ የኤርትራ ጦር ቅዳሜና እሁድ ከኤርትራ ድንበር 11 ኪሎሜትር ርቀት ላይ በምትገኘው የሽራሮ ከተማ ሰፍሮ የነበረውን ጦራቸውን ደብድበዋል ሲል ከሷል። ኤርትራ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦር ከህወሓት ጋር እንደ አውሮፓውያን አቆጣጠር ሃያ ሃያ መጨረሻ ጀምሮ ሲካሄድ ለነበረው ጦርነት ድጋፍ መስጠቷን አስታውሷል። ሪፖርቱ በሳምንቱ መጨረሻ በአገረሸው ግጭት አራት የኤርትራ አዛዦችንና ከሶስት መቶ በላይ ወታደሮችን መግደላቸውን ህወሓት በበኩሉ አስታውቋል። የሮይተርስ ዘገባ አክሎም ከኤርትራው የማስታወቂያ ሚኒስትር የማነ ግብረ መስቀል አስተያየታቸውን ለማግኘት አለመቻሉንና በህወሓት የተጠቀሱትን ቁጥሮች በገለልተኛ ወገን ማጣራት እንዳልቻለ ጠቅሷል። ውጥረቱ ለመጨመርና እኛን እርምጃ እንድንወስድ ለመገፋፋት የሽራሮ ከተማን በግንቦት 28ና 29 ደብድበዋል ብለዋል የህወሓት ቃል አቀባይ ጌታቸው ረዳ በትዊተር መልእክታቸው። የኢትዮጵያ ሰራዊት ቃል አቀባይ ኮሎኔል ጌትነት አዳነንና የመንግሥት ቃል አቀባይ ለገሰት ሁሉን ሐሳብ ለማካተት መልስ ባለመስጠታቸው ምክንያት አለመቻሉን ሮይተርስ አስታውቋል። የኢትዮጵያና የኤርትራ ጦሮች በ2021 አጋማሽ ላይ ከትግራይ ሲወጡ የኢትዮጵያ መንግሥት ደግሞ ባለፈው መጋቢት የተናጠል ተኩስ አቁም ማወጁ ይታወሳል። ይህም ረሃብ ወደ መታት ትግራይ እርዳታ እንዲገባ ማስቻሉንና የሺዎችን ሕይወት ቀጥፎ ሚሊዮኖችን ያፈናቀለው ጦርነት ጋብ እንዲል አድርጓል። ሆኖም ግን በዚህ ዓመት መጀመሪያ ላይ የኤርትራው ፕሬዝደንት ኢሳያስ አፈወርቂ በመንግስታቸው መገናኛ ብዙኃን እንዳስታወቁት የትግራይ ጦር ሀገራቸውን የሚያጠቃ ከሆነ ወይም የኢትዮጵያን መረጋጋት የሚያውክ ተግባር ከፈጸመ መልሰው ጣልቃ እንገባለን ማለታቸውን ሮይተርስ ጨምሮ ጠቅሷል። በአሜሪካ ድምፅ በኩል የኤርትራንም ሆነ የኢትዮጵያ መንግስትን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። የኤርትራ የማስታወቂያ ሚኒስቴር በድረ ገጹ አርብ ዕለት ባወጣው መግለጫ ህወሓት በአሁኑ ወቅት የማያቋርጥ የጦር ከበሮውን እየደለቀና በኢትዮጵያና በኤርትራ ላይ ሶስተኛ ጥቃት ለመሰንዘር እየተዘጋጀ እንደሆነ እንዲሁም የምግብ እርዳታውን ወታደሮችን ለመመልመል እየተጠቀመበት ነው ብሏል። በሌላ በኩል የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ለገሰ ቱሉ አልአይን ለተባለ የሀገር ውስጥ ሚዲያ በሰጡት መግለጫ በህወሓትና በኤርትራ መካከል ያለው መካረርና አልፎ አልፎ እየተደረገ ያለው ውጊያ ኢትዮጵያና ኤርትራን ወደ ጦርነት ሊያስገባ አይችልም ወይ በሚል ለቀረበላቸው ጥያቄ ወደዚያ የሚያመራ ሁኔታ እንደሌለና ህወሓት ትንኮሳውን የሚፈጽመው ሁለቱን አገራት ወደ ግጭት ለማስገባት እንደሆነ ገልጸው፣ ይህ ግን መቼም ቢሆን አይሳካም ማለታቸውን ዘግቧል። የህወት ቃል አቀባይ ጌታቸው ረዳ በትዊተር መልእክታቸው ኤርትራ ባለፈው ማክሰኞ በ57ኛ እና በ21ኛ ክፍለ ጦር የፈጸመችውን ጥቃት የህወት ጦር ማክሸፉንና የተላኩትም አጥቂዎች በተደረገው የመልሶ ማጥቃት መደምሰሳቸውን ጽፈዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን የ ሶስት የፖለቲካ ፓርቲዎች በኢትዮጵያ በተለይም በአማራ ክልል እየተደረገ ነው ያሉት በሕግ ማስከበር ዘመቻ ስም የሚደረገውን እስር በመቃወም መግለጫ ሰጥተዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝቦች አቤታዊ ፓርቲ ኢህአፓ እና እናት ፓርቲ በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ የታሰሩ ጋዜጠኞች፣ የማህበረሰብ አንቂዎች እና ሌሎች በእስር ላይ የሚገኙ ሰዎች እንዲለቀቁ ጥሪ አቅርበዋል። ግለሰቦቹ የታሰሩት በህግ ማስከበር ሰበብ መሆኑን ገልጸው የህግ ማስከበር ዘመቻው በህጋዊ መንገድ ብቻ መከናወን እንዳለበትም አሳስበዋል። መግለጫውን የተከታተለው ገብረ ሚካኤል ገብረ መድህን ነው። ስርስሩን እንደሚከተለው ይዞታል። ዛሬ መግለጫቸውን የሰጡት ሶስቱም ፓርቲዎች ከዚህ ቀደም የኢትዮጵያ መንግስት የህግ የበላይነትንና የዜጎችን በሰላም ወጥቶ የመግባት መብት እንዲያረጋግጥ ሲወተውቱ መቆየታቸውን አስታውሰው የህግ የከበር ጩኸቶች ሰሚያጥተው ሀገር የጥቂት ቡድኖች ሀብት ወደ መምሰል እየተጓዘች ነው ብለዋል። ሀገሪቱ በዚህ ሁኔታ ውስጥ እያለችም መንግስት በአማራ ክልል ህግ ማስከበር በሚል የጀመረውን ዘመቻ ተቃዋሚ ፓርቲዎችን፣ ምሁራንን፣ ጋዜጠኞችንና የማህበረሰብ አንቂዎችን ለማሳደድ እየተጠቀመበት መሆኑን በመግለጫቸው ላይ አስፈረዋል። መንግስት በዚህ ሂደት ያሰራቸውን ሰዎች እንዲለቃቸውም ጥሪ አቅርበዋል። በህግ ማስከበር ሰበብ የታፈኑ ንጹሐን ጋዜጠኞች፣ ማህበረሰብ አንቂዎች፣ የፋኖ አባላትና ቤተሰቦቻቸው፣ ምሁራን፣ የጸጥታ ተቋማት ተመላሾችና አባላት፣ የፓርቲ አመራርና አባላት እንዲለቀቁ፣ መንግስት ጠርጥሬያቸዋለሁ ብሎ ካሰበ ደግሞ ተገቢውን የህግ ሂደት በመከተል ለፍርድ ቤት ከማቅረብ ጀምሮ መሰል ሰብአዊ መብቶቻቸው እንዲከበሩ እንጠይቃል። የህግ ማስከበር ዘመቻው በህግ አግባብ ብቻ መፈጸም እንዳለበትም አሳስበዋል። ማንኛውም የህግ ማስከበር ስራ በሚሰራበት ጊዜ ሀገር ውስጥ ህግና ህግ አግባብን ብቻ ተከትሎ ለመሳ ህጋችን ምን አንድ ሰው አካሉ የመጠበቅ መብት አለው። እዛ ጋር ያ ሊደፈር የሚችለው በፍርድ ቤት እና በፍርድ ቤት ትዕዛዝ ብቻ። አንድ ሰው ቁጥጥር ስር ሊውል የሚችለው በወንጀል ከተጠረጠረ ጉዳዩ መርማሪ ፖሊስ ሰው የሚመለከተው አካል ለፍርድ ቤት አቅርቦ ፍርድ ቤት የእስር ትዕዛዝ ካወጣበት በኋላ በዛ የእስር ትዕዛዝ መሰረት ቁጥጥር ስር ይውላል። ቁጥጥር ስር ከዋለ በኋላ ቢበዛ አርባ ስምንት ሰዓት ባልሞላ ጊዜ ውስጥ አግባብ ባለው ፍርድ ቤት ቀርቦ ጉዳዩ መታየት መጀመር ነው። ታሳሪዎች ማን እንዳሰራቸው፣ ለምን እንደታሰሩ፣ የት እንደታሰሩ ፍርድ ቤት ቀርበው ደግሞ ጉዳያቸው መታየት መጀመር መቻል አለበት ነው ያለ ነው ከዚህ ውጭ ከሆነ ከህግ አግባብ ውጭ ስለሆነ እነህ ሰዎች ነፃ የመደረግ መብታቸው ተጠብቆ ወደ ቀደመ ህይወታቸው መመለስ መቻል አለባቸው። ይህንን አድራጊም ደግሞ ለጥፋቱ ይቅርታ መጠየቅ መቻል አለበት። ግልጽ የሰሜን ኢትዮጵያው ጦርነት ክልሎችን ማውደሙን እና ኢትዮጵያን እንደ ሀገር ማክሰሩን የገለጹት ሶስቱ የፖለቲካ ፓርቲ አመራሮች በሀገሪቱ የሚታዩትን ችግሮች ለመፍታት የተቋቋመውን ሀገራዊ ምክክር ኮሚሽን እንደሚደግፉ ተናግረዋል። ሶስታችንም ፓርቲዎች በጸና አቋም ሀገራዊ ምክክሩ ህዝባችንን በሰላም የሚኖርባትን የህግ የበላይነት የተከበረባትን የተግባባንባትን በሰላም ወጥተን ገብተን የምንኖርባትን ሀገር እንድትኖረን የሚያደርግ ብቸኛው ቁልፍ መንገድ ስለሆነ የትኛውም ተግዳሮት ቢመጣ የምክክር ሂደቱ እንደሚቀጥል ሶስታችንን ፓርቲዎች አቋማችን መሆኑን እንዲታወቅልን እንፈልጋለን። የተቃዋሚ ፓርቲዎቹ መግለጫ የሀገሪቱን ኢኮኖሚያዊ ጉዳዮችንም የዳሰሰ ሲሆን መንግስት አሁን እየታየ ያለው የዋጋ ግሽበትና የኑሮ ውድነት ሚሊዮኖችን ለከፋ ረሃብ ከመዳረጉ በፊት በኢኮኖሚው ውስጥ አልጋ ገብቶ ገበያውን እንዲያረጋጋ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረመድህን አዲስ አበባ። በሌላ በኩል እስካሁን በነዚህ የፓርቲዎች በሰጡት መግለጫ ላይ የኢትዮጵያ መንግስት ያለው ነገር የለም። የሚዲያ ባለሙያዎችን የእስር ሁኔታ በመከታተል ላይ መሆኑን ገልጾ የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው አርባ ወጣው መግለጫ የሚዲያ ባለሙያዎች መታሰራቸው በተለይ የሚዲያ ህጉን የሚጻረር መሆኑን በመጥቀስ የታሰሩት እንዲለቀቁ መጠየቁ ይታወሳል። ከሰሞኑ በተለያዩ ስፍራዎች እየተወሰደ ያለውን የእስር እርምጃ በተመለከተ ተለያዩ አካላት የተለያዩ ሀሳቦች በመንጸባረቅ ላይ ናቸው። በእኛ በኩል የኢትዮጵያ መንግስት ምላሽ እንዲሰጠን በተደጋጋሚ ያደረግነው ሙከራ አልተሳካልንም። ይሁንና የመንግስት ኮሚኒኬሽን አገልግሎት አርብ መጋቢት አስራ ሁለት ባወጣው መግለጫ በተለያዩ የሀገሪቱ አካባቢዎች የሚታየውን ህገ ወጥነትና የሰላም መደፍረስ እንዲሁም ስርአት አልበኝነትን መንግስት እየተቆጣጠረ መላ ህዝቡ በተደጋጋሚ ሲጠይቅ መቆየቱን ያስታወሰ ሲሆን ከሰሞኑም አዲስ አበባን ጨምሮ በሁሉም ክልሎች ውስጥ የፌዴራልና የክልል የጸጥታ ኃይሎች እየወሰዱት ያለው የህግ ማስከበር እርምጃ ብሔራዊ የጸጥታ ምክር ቤት በወሰነው መሰረት እንደሆነም ጠቁሟል። አክሎም ነጻነትንና መብትን ከለላ በማድረግ የሚፈጸም የትኛውም አይነት እኩይ ተግባር መንግስት አይታገስም ብሏል። በሌላ በኩል አለም አቀፍ የሰብአዊ መብት ድርጅቶች የጋዜጠኞችን መብት የሚከራከሩ ተቋ ማት በእስር ላይ የሚገኙ ጋዜጠኞች በአስቸኳይ እንዲፈቱና ጉዳያቸውም በሚዲያ ህግ እንዲታይ መወትወታቸውን ቀጥለዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት መጽሔት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ቤንሻንጉል ነው የምናልፈው። የቤንሻንጉል ጉሙዝ ክልላዊ መንግስት በመተከል ዞን ባለፉት ሁለት ወራት ውስጥ ከ1ሺ200 በላይ የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ጎህድን ታጣቂዎች በሰላማዊ መንገድ እጅ ሰጥተው ከህብረተሰቡ ጋር መቀላቀላቸውን አስታውቋል። የክልሉ ሰላም ግንባታና ጸጥታ ቢሮ እንደገለጸው ያለ ጸጥታ ኃይል እጀባ የመጓጓዣ አገልግሎት በዞን ውስጥ መጀመሩንም አስታውቋል። በሌላ በኩል ጉህዴን በሰላማዊ መንገድ እጅ ሰጥተው የገቡ አንድ መቶ አስር ታጣቂዎች ታስረውብኛል ብሏል። የመንግስት ኃይሎች ተኩስ እየከፈቱም ነው። እንዲሁም የነዋሪዎች ቤትም እየተቃጠለ ነው ሲሉም አቤቱታ አቅርበዋል። ዘገባውን ያጠናቀረው ናኮር መልካ ነው። እንደሚከተለው ያቀርበዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮቶ አልቦሮ ባለፈው ሁለት ወራት በመተከል ዞን ውስጥ ይንቀሳቀሱ የነበሩ ከአንድ ሺህ ሁለት መቶ በላይ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ታጣቂዎች በሰላማዊ መንገድ እጅ ሰጥተው የታድሶ ስልጠና ከወሰዱ በኋላ ከህብረተሰቡ ጋር ተቀላቅለዋል ብለዋል። ይህም ከታጣቂዎቹ ጋር በተደረገው እርቅ መከናወኑን ኃላፊው ገልጸዋል። ሰላማዊነት በየጫካው ሲንቀሳቀሱ የነበሩ እና ውጭ ጠላቶችም ሆነ ከውስጥ ባንዳዎች ተልዕኮ በመውሰድ የዳሴ ግድብ ግንባታ ለማደናቀፍ ጥረት ሲያደርጉ የነበሩ፣ አጠቃላይ እዛ አካባቢ ያለው የሰላም ሁኔታ ሲያደፈርሶ የነበሩ፣ ብሎም ለዜጎች ማህበራዊ እረፍት ማጣት ምክንያት ሆኖ የነበሩ በአጠቃላይ ከአንድ ሺ ሁለት መቶ በላይ የሚሆኑ ቴን ታጣቂ የነበሩ በሰላማዊ መንገድ እጃቸውን ሰጥተው ከማህበረሰቡ ጋር ወገኖቻቸው ጋር በሰላም ሁኔታ ለመኖር የሚፈልጉ አካላትን እጅ ሰጠው መሳሪያቸውን አራግፈው ለመንግስት አስረክበው የገቡበት ሁኔታ አለ። ታጣቂዎቹ እጅ እየሰጡ በመግባታቸው የመተከል ዞን ውስጥ ከዚህ ቀደም በጸጥታ ስጋት ምክንያት በመንግስት ፀጥታ ኃይሎች እጀባ ይሰጥ የነበረው የመጓጓዣ አገልግሎት በአሁኑ ጊዜ ያለ እጀባ ተጀምረዋል ሲሉ ኃላፊው ገልጸዋል። አማራ ክልል ከቻግኒ ተነስቶ ወደ ቡለን የሚሄደው ተሽከርካሪ ከዚህ በፊት በእጀባ ነበር ትራንስፖርቴሽን የሚካሄደው አሁን ግን ያለምንም እጀባ ከድባጤ ወረዳ ጀምሮ እስከ ቡለን ድረስ ትራንስፖርቴሽን እንቅስቃሴ ተጀምሯል ማለት ነው። ከዚህ በፊት እንደዚሁ ከቻግኒ ወደ ግልገል በለስ፣ ወደ ዳንጉር እጀባዎች ነበሩ። ግን እሱ ቀደም ብሎም ቢሆን ለትራንስፖርቴሽን ያለ እጀባ ነፃ የሆነበት ሁኔታ አለ። ቀጣይ እንግዲህ ቡለን አካባቢ ያለው የህግ ማስከበር ስራ ሲጠናቀቅ፣ ጉባ አካባቢ ያለው ህግ ማስከበር ስራ ሲጠናቀቅ፣ ሌሎችም እንደዚሁ ተከትለው ለዜጎች በነፃነት የመንቀሳቀስና ትራንስፖርት በነፃነት እንዲንቀሳቀስ ተናጋሲ የማድረግ ስራ ጥረት ይቀጥላል። በሌላ በኩል የጉዴን ሊቀመንበር አቶ ግራኝ ጉደታ በሰላማዊ መንገድ እጅ ሰጥተው የገቡ አንድ መቶ አስር ታጣቂዎች ባለፈው ቅዳሜ ታስረዋል ሲሉ ተናግረዋል። መንግስት ሰላም ጥሪ ተቀብሎ ወደ ሰላም መጥቶ ሌሎችም ታድሶ ወስዶ አሁን ስልጠና የሚወሰዱም አሉ የሚል መረጃ ነው ያለ ነው የመጠቀሉ። ነገር ግን በዚህ መካከል እንደገና ቀሪዎቹ አገር ሽማግሌዎች ሄዶ ጥሪ አድርጎ እንዲመጡ ከተደረገ በኋላ መንግስት ደግሞ ምን ምን ምን ችግር እንዳለ ማወቅ አልቻልንም። ታጣቂዎች የሰላማዊ መንገድ መጥቶ ከመንግስት ጋር ለማሰራት የሚመጡበት ጊዜ መንግስት ደግሞ አንድ መቶ አስር የሚሆን ታጣቂዎች ተቀብሎ ከማስተናገድ ይልቅ እስር ቤት ነው፣ ማረሚያ ቤት ነው የከተታቸው። የት ማረሚያ ቤት ቡላን ወረዳ የመጡ እና በጌልጌል በላስ ማንዶራ ወረዳ ማራሚያ ነው ያስገቡት። ግን ይሄ በጣም አሳዝኖናል። እኛ አቶ አብዮት ለጉዴን ቅሬታ ምላሽ ሰጥተዋል። እንግዲህ በሰላማዊ መንገድ እጁን የሰጠ አካል መልሰን የምናስርበት አግባብ አይኖርም። ኢሎጂካል ነው ማለት ትክክለኛ የሆነ እይታም አይደለም። ምክንያቱም በሰላማዊ መንገድ እጁን የሰጠ አካል አሁን ወደ አሶሳ አራት መቶ ዘጠና ሶስት የሚሆኑ በሰላም እጃቸውን የሰጡ መተከል ላይ የክልሉ ፖሊስ ኮሌጅ ስልጠና ታድሶ ለመስጠት አስገብተናቸው፣ በሰላማዊ እጅ የሰጡ የቡድን አባላት የታሰሩም የሉም። ነገም ከነገ ወዲያ መልሰ የምናስርበት አግባብ የለም እጅ ከሰጠ በኋላ ወንጀል ካልሰራ በስተቀር። አቶ ግራኝ የመንግስት ኃይሎች ተኩስ እየከፈቱ እንዲሁም የነዋሪዎችን ቤት እያቃጠሉ ነው ሲሉ ያስረዳሉ። ልጆቹ ላይ ተኩስ ተከፍቶ ግን ልጆቹ የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አብዮት ይፍረጃ ተገቢነት የሌለው ነው ሲሉ እንዲህ ገልጸዋል። ይህ ግጭት የሚኖረው ምንድን ነው? የጸረ ሰላም ኃይሎች እጅ መስጠት የማይፈልግ ካምፕ እየመሰረተ በየጫካው ግን ንጹሃን ዜጎች ላይ ጥቃት የሚፈጽም አሁንም የአካባቢውን ሰላም የሚያውክ ነው ከሆነ እርምጃ ይወሰድበታል ማለት ነው። ህግ ማስከበር ስራ ይሰራል። እጅ ይሰጣሉ ያለው አካል ላይ ግን ቶክስ የተብለው የሚያወሩት ሊደረግ አይችልም። የእኛ የአገር መከላከያ ሰራዊት ፌዴራል ፖሊስ ሆነ የክልል ልዩ ኃይሎች እጅግ በጣም ዲስፕሊንድ በሆነ ሰራዊት ግንባታ እየመጣ ለኢትዮጵያ አይደለም ለአገር ለዓለም ተምሳሌ የሆነ ሰራዊት ነው ኢትዮጵያ ያላት። ስለዚህ ቤቶችን ያቃጥላል እንደዚህ ያደርጋል የሚለው ፍረጃና ወቀሳ ተገቢነት የሌለው። ይህንም የሚለው አካል ራሱ ከጸረ ሰላም ኃይሎች ጋር የተሰለፈ ኃይል ካልሆነ በስተቀር የኢትዮጵያን ሰራዊት በዚህ አይነት ልክ መግለጥ ኢትዮጵያዊ አለመሆን ጭምር ነው የሚያሳየው ማለት ነው። ባለፈው ሳምንት ውስጥ የዓለም አቀፍ ስደተኞች ጉዳይ ከፍተኛ ኮሚሽን ከአንድ ሺህ አንድ መቶ በላይ ሰዎች ከቤኒሻንጉል ጉሙዝ ወደ ሱዳን መሄዳቸውን የገለጸውን በተመለከተም አቶ አብዮት ማብራሪያ ሰጥተዋል። ቤኒሻንጉል ጉሙዝ ክልል ውስጥ ወደ አምስት አካባቢ ላይ የስደተኛ ካምፖች አሉ። እነዚህ ስደተኛ ካምፖች ውስጥ ከደቡብ ሱዳንም ከሱዳንም የመጣ ስደተኛ ሪፊውጂዎች ስላሉ አንዳንዱ በህገወጥ መልኩ ወደ ሱዳን ተመልሰው የመግባት ሁኔታዎች ተስተውሏል። እኛም ከክልል ውስጥ ስደተኞች አስተዳደር አራ የሚባለው ድርጅት ጋር ኮሚኒኬት አድርገናል። እነዚህ በህገወጥ መልኩ በድንበር አካባቢ ላይ የሚንቀሳቀሰው የትኛውም አገር ዜጋ የሆነ ስደተኛ ትክክል ስላልሆነ መታረም እንዳለበት እና በአስቸኳይ እንዲስተካከል ከሚመለከተው ጋር አካል ተነጋግሮ በዚህ በኢንተርናሽናል ሪፊጂ ህግ መሰረት መተዳደር እንዳለባቸው በስርአቱ ማኔጅ ማድረግ ተገቢ መሆን እንዳለበት አቅጣጫ ሰጠናል። በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት አራት አመታት ውስጥ በታጣቂዎች ጥቃት ሳቢያ በርካቶች ሲገደሉ ከቤት ንብረታቸውም የተፈናቀሉ ዜጎች በመቶ ሺዎች እንደሚቆጠር ሲዘገብ ቆይቷል። በመንግስትና የጉሙዝ ታጣቂዎች መካከል ባለፉት ሁለት ወራት ውስጥ በተደረገው ባህላዊ እርቀ ሰላም ታጣቂዎቹ በሰላማዊ መንገድ በመግባታቸው ሰላምና መረጋጋት ወደ ክልሉ እንዲመለስና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ በጋራ እንደሚሰሩ የጉህዴን እና ክልሉ አመራሮች ሲገልጹ መቆየታቸውም ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቀቀ። ወደ ሁለተኛው አጋማሽ ዘርዘር ያሉ የሳምንታዊ ቅንብሮችን ወደ ምናስደምጥበት ክፍል ተሻግረናል። የምታዳምጡት በ19 እና በ25 ሜትር ባንድ የሚተላለፍላችሁን የማክሰኛው ምሽት ዝግጅታችን ነው። ዝግጅቶቻችንን አዳምጣችሁ አስተያየትን ልታካፍሉን ስትፈልጉ የታገኙናላችሁ።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የሁለተኛው አጋማሽ የመጀመሪያ ቅንብራችን ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማስፋት በሚደረግ ጥረት የተለያዩ የሀገሪቱ ክፍሎች የከፍተኛ ተቋማት ቁጥር ቢያድርግም የትምህርት ጥራት ግን በከፍተኛ ደረጃ መውደቁን የተለያዩ የትምህርት ባለሙያዎች ይናገራሉ። ለትምህርት ጥራቱ መውደቅ ምክንያቱ ከሆኑት መካከል ደግሞ የሙሉ ጊዜ አስተማሪዎች ተጨማሪ ገቢ የሚያስገኙ ስራዎችን ለመስራት ወደ ተለያዩ አካባቢዎች ስለሚሄዱና በተለያዩ የስራ መስኮች ላይ ስለሚሰማሩ በክፍሉ ውስጥ ያለመገኘትና አንድን ሴሚስተር ጥንቅቅ አድርጎ ያለመጨረስ ችግር እንዳለ ተማሪዎቹ ይናገራሉ። ይሄ በትምህርት ጥራቱ ላይ ለፈጠረው ተጽዕኖ ምን ይመስላል ስትል ተማሪዎችንና መምህራንን ያነጋገረችው ስመኝሽ የቆየ ለዛሬ የማክሰኞ ምሽት የትምህርት መሰናዷችን እንደሚከተለው አዘጋጅተዋለች። በአምላክ መላኩ ከአንድ ዓመት በፊት ደብረ ብርሃን ዩኒቨርሲቲ ትምህርት ስትጀምር ያጋጠማት የመማር ማስተማር ሂደት ከጠበቀችው እጅግ የተለየ ነበር። መምህራን በተመደበላቸው የትምህርት ክፍለ ጊዜ አይገኙም። አንዳንዶቹን ጭራሽ ሳያዋቸው ሳምንታት ይቆጠራሉ። የሁለት ሺ አስራ ሶስት መጨረሻ አካባቢ ላይ የገባ ነው። እኛ የሆነ ተሰኞ አካባቢ አይገቡም። ቅዳሜ እና እሑድ ነው ሙሉ አንድ ሶስት ምናምን ቻተን ለመጨረሱ የሚወጡት ለሆነ ወሬ ያክል የማናቃቸው አስተማሪዎችም ነበሩ። ከዛ በኋላ መተው ምናምን ፈተና በፍጥነት የሚያፈትኑት ዘመን በፍጥነት የሚሸጡት ያለ ክላስ ነው የሚሰጡት፣ እና እንደዛ ነበረ። በአምላክ እንደምትለው ለሳምንታት ክፍል ሳይገቡ የሚቀሩ አስተማሪዎች ያጓደሉትን ትምህርት የሚያካክሱት አራት ወር የሚፈጀውን የአንድ ሴሚስተር ትምህርት በሁለትና በሶስት ቀናት ውስጥ በማስተማር ነው የሚሰጡ አስተማሪዎችም አሉ። ግን ሞር ደግሞ ይህን ያህል ከሳሳቸው የሚያስተምሩ አስተማሪዎች የሉም። ከሳንቲ የሚባል ነገር የላቸውም። በራሳቸው ወይ ነው ኢን ስኬጁላቸው የሚያስተካክሉ ካይነት ቅዳሜና ውድ የምንማርበት ሰዓት አለ። ከሴጅስ ካር ሳይገቡ ቀርተው ዚቃ የሆነ በአንድ ጊዜ የሆነ ምዕራፍ ለመጨረስ ነው ውጫቸው እንጂ፣ ሲግባን አይግባን የእነሱ ኬር አይደለም። በአምቦ ዩኒቨርሲቲ የሁለተኛ ዓመት የሲቪል ምህንድስና ተማሪ የሆነችው ቃል ኪዳን ጸጋይም የመምህራን በተመደበው ሰዓት ክፍል አለመግባት የተለመደ ነው ትላለች። ክላስ ሚስ ይደረጋል። በጣም ማለት ነው። አስተማሪ በተመቸው ሰዓት ነው ገብቶ የሚያስተምረው። የሆነ የራስሽ ፕሮግራም ሳይሆን የሚጠበቅልሽ የአስተማሪ ፕሮግራም ነው ግዴታ። አስተማሪ ይመቸኛል ካለ በመጣበት ሰዓት ነው የሚገባው። ሜካፕ ክላሶች ይጠራሉ። ሜካፕ ክላሶቹ ደግሞ በምንድነው? በአስተማሪው በጎ ፍቃድ ላይ ነው የሚመሰረቱት። ምንድን ነው የሚደረገው? ምስልሽ አንድ አስተማሪ አንድ ክላስ ሚስ ካረገ እሱን ክላስ እሱ በተመቸው ቀን ሌላ ክላሶች በማይኖሩበት ኛ ክላስ በማይኖሩበት ሰዓት ላይ ሊመደብ እና ይገባልታል ማለት። ለመሆኑ መምህራን በትምህርት ገበታቸው ላይ የማይገኙት ለምንድን ነው? በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት አቶ ተሾመ ጎአ እንደሚሉት መምህራን የሚከፈላቸው ደሞዝ በቂ ባለመሆኑ ኑሯቸውን ለመደጎም የሚያደርጉት ሩጫ በትምህርት ገበታቸው ላይ እንዳይገኙ ያደርጋቸዋል። ለምሳሌ እሳቸው ከዋና ስራቸው ጎን ለጎን የጥናትና የማህበራዊ አገልግሎት ስራዎችን ይሰራሉ። ከኑሮ ውድነት፣ ከተለያየ ስራ ጋር የስራ ጫና አለ። የሚከፈለውና የሚሰራው ስራ ተመሳሳይ አይደለም። ብዙ ከዛ አንጻር አንዳንድ ሰዎች የግል ስራዎችን እየሰሩ ምክንያቱም ኑሮ ለማሸነፍ ብዙዎች አሉ። ለምሳሌ ዩኒቨርሲቲ መምህራን ሆኖ ራይድ ምናምን ይሰሩ አሉ። አቶ ተሾመ በተጓዳኝ ስራ ምክንያት ክፍል ሳይገቡ ከቀሩ የቀሩበትን ጊዜ ወዲያውኑ በማካካሻ ትምህርት እንደሚያስተካክሉ ይናገራሉ። ሆኖም አንዳንድ ግዴለሽ የሚሏቸው መምህራን የሙሉ ሴሚስተር ኮርስ በአንድና በሁለት ቀን ለመጨረስ መሞከራቸው የትምህርት ጥራቱ ላይ ጉዳት እያደረሰ መሆኑን ይገልጻሉ። ብዙ ሪሰርቾች እንደሚያሳዩት ማክሲማም አንድ ተማሪ አርባ እስከ ከአንድ ሰዓት ነው መምህርን መከታተል የሚችለው። አራት ቻፕተር ወር አምስት ቻፕተር አንድ ተማሪን ሰብስቦ ሰዓት ኦር በሁለት ሰዓት ውስጥ መጨረስ ማለት ሰውየው አምቦም ሊሆን ይችላል፣ ግን ተማሪው እና ከአንድ ሰዓት በላይ መከራተልም አይችልም። ያ ማለት ትምህርት ጥራት ላይ ከፍተኛ ጉዳት ያስከትላል። ይህ አይነቱ በጥድፊ ያስተምሮ ለመጨረስ የሚደረግ ጥረት ተማሪዎቹ ማግኘት የሚገባቸውን በቂ እውቀት እንዳያገኙ ከማድረጉ በተጨማሪ ለከፍተኛ ጭንቀት እንደሚዳርጋቸውም ተማሪዎቹ ይገልጻሉ። በደብረ ብርሃን ዩኒቨርሲቲ ለምሳሌ ብዙ ተማሪዎች ፈተና ማለፍ እንዳልቻሉ በአምላክ ታስረዳለች።

በተናገጠው ደግሞ ዲቴል ሞድ ነው። በራሳቸው ለሚሰሩ ልጆች ደግሞ ወስተተም በራሳቸው መንገድ ነው የሚሰሩት። ክላስ የማይገቡ ልጆች አሉ። እኔም አንደኛ ክላስ አስተማሪው የተሻለ ስለሆነ በራሴ ባጠና በሚሻለ እሱ ጊዜ፣ ስለዚህ የሆነ እንደዛ መጠኑም ልጆች አሉ። ሽም ብዙዎቹ ቲችንግ ቤት ለሚማሩና ለሚገባቸው ልጆች በጣም ሀርድ ነበረ። ቃል ኪዳን እንደምትለው ፈተናውን ማለፍ ቢቻል እንኳን በቂ ትምህርትና እውቀት ላላገኙ ተማሪዎች ለስራው አለም ብቁ አይሆኑም። ተማሪው ለፈተና ነው የሚያጠናው። ሾርተር ሜሞሪው ነው እየዳበረ የሚሄደው። በእንደዚህ አይነት ጊዜ ማለት ቀጥታ ተማሪ ምንድን ነው የሚያደርገው? እነዚህ ነገሮች ተረድቶ መመለስ ስለማይችል ሸምድቶ ነው የሚመልሰው። ተማሪ በማንኛውም ሁኔታ መፍትሄ አያጣም። ተሸምድም ፈተና ይሰራል ግን ይሄ ወጥቶ ለመስሪያ ሳይሆን እዚሁ ነገሩ እጅ ይዞ መውጫ ነው እየሆነ፣ በአዲስ አስተዳደር መመራት ከጀመረ ስድስት ወራትን ያስቆጠረው የትምህርት ሚኒስቴር በቅርቡ ባካሄደው የዳሰሳ ጥናት የኢትዮጵያ የትምህርት ጥራት በከፍተኛ ሁኔታ እንዲወድቅ ካደረጉ ዋና ምክንያቶች ውስጥ የዩኒቨርሲቲ መምህራን በትምህርት ገበታቸው ላይ አለመገኘት አንዱ መሆኑን አስታውቋል። በዚህ ዙሪያ ትምህርት ሚኒስትርን በቀጥታ ለማናገድ ያደረግነው ተከታታይ ጥረት ባይሳካም በቅርቡ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው የነበሩት የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይህን ብለዋል። አስተማሪ ትምህርት ቤት ክፍል ውስጥ ገብቶ አለማስተማር እንደፈለገ መሆን ዩኒቨርሲቲ መምህር ብለህ ያስቀመጥከው የሙሉ ጊዜ አስተማሪ የምትለው ሶስት አራት የግል ትምህርት ቤት እያስተማረ ለተማሪዎቹ ምንም እንትን የሌለው በሴሜስተር አንድ ሳምንት ሁለት ሳምንት አስተምሮ ጨረስኩ ብሎ የሚሰጥበት በአጠቃላይ ራይት እና ትክክለኛ ና ትክክለኛ ያልሆነ ነገር የጠፋበት ለውጤት ግቦ የሚሰጥበት እንደዚህ አይነት የትምህርት ስርዓቱን ኮምፕሊት ያጨማለቀው የሞራል ክስለታል። ይሄንን ነገር እንደገና መገንባታለብን አለብን ለችግሩ መፍትሄ ለመፈለግ ከዩኒቨርስቲዎችና መምህራን ጋር መነጋገር ና ለውጦችን መተግበር መጀመራቸውን ለኢትዮጵያ ቴሌቪዥን የገለጹት ዶክተር ብርሃኑ የሁሉም የህብረተሰብ ክፍል አስተዋጽኦ እንደሚያስፈልግም አስምረውበታል። ትምህርትን ስርዓት ለማሻሻል ከፈለግ ቢያንስ ሰላሳ ሚሊዮን የሚሆን ተማሪዎች አሉ። የአገሩ አንድ አራተኛ ማለት፣ አስተማሪዎችን ጨምር ወደ ሰባት መቶ ስምንት መቶ ሺህ አስተማሪዎች አሉ። ወላጆች ማለት ሁሉም ናቸው። ሁሉም በአንድ ላይ ካልተሳተፈበት ሁሉም ይሄ ነገር ችግር ነው እና ይሄን ችግር በጋራ መፍታት አለብን ካላለ፣ እኛ ብቻ በምናደርገው ጥረት ውጤት ሊመጣ አይችልም። ደብረ ብርሃን ዩኒቨርሲቲ ይሄ ለውጥ እየታየባቸው ካሉ ዩኒቨርሲቲዎች አንዱ ነው። የአንደኛ ዓመት ትምህርቷን እያጠናቀቀች ያለችው በእምነትም በዚህ ሴሚስተር ከትምህርት ገበታው የቀረ አንድም መምህር የለም ትላለች። አሁን ላይ በጣም ኬር የሚሰጡት አቴንዳንስ አንድ አስተማሪያችን አቴንዳንሱ ለእናንተ ማርክ ሳይሆን እኛ መግባታችንና ለመግባታችን መጣራት ስላለበት ነው የምንቀበላት ምናምን ነገር ነው ያሉት። በጣም ሪስትሬክተር ናቸው። ሁሉም ይገባሉ ክላስ። ስዲት አራት ሰዎች ነው የሚወጡት። ቅዳሜና ውጭ እንዲያውም ተጠንተን አናውቅም። በዚህ አመት ምንም ተጠንቼ አላውቅም። ቅዳሜና ውጭ በጣም ትልቅ ለውጥ አለው፣ በጣም ትልቅ ማለት ነው። በአምቦ ዩኒቨርሲቲ ይህን አይነቱን ለውጥ እንዳላየች የምትናገረው ቃል ኪዳን ግን ተመሳሳይ እርምጃ ተወስዶ ተማሪዎች ለውቀት እንጂ ለፈተና የማይማሩበትን ቀን ለማየት ትናፍቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የማክሰኞ ምሽት የትምህርት መሰናዷችንን ነበር ያስደመጥ ናችሁ አድማጮች በትምህርት መሰናዷችን ላይ ጥቆማ ካሏችሁ እንዲቀርቡ የምትፈልጓቸው አስተያየቶች በተለይ ደግሞ ወደ ገጠር አካባቢዎች ያሉትን የትምህርት ጉድለቶች በተመለከተ እንድናነጋግርላችሁ እንድንጋብዝላችሁ የምትፈልጉት ባለሙያ ካለ ዘወትር ማክሰኞ ምሽት የሚቀርብ ዝግጅት ነውና፣ አስተያየቶቻችሁን አድርሱን። አሁን ወደ ተከታዩ ዝግጅት እናያልፋለን። የማክሰኞ ምሽት ንግድና ምጣኔ ሀብት ነው። ዛሬ በኑሮ ውድነት ላይ የተመሰረተ ሁለት ተከታታይ ዝግጅቶችን አሰናድተናል። ቀዳሚው ዝግጅት ወደ ሶማሌ ክልል ነው የምናልፈው። የሶማሌ ክልል ነዋሪዎች የኑሮ ውድነት ከአቅማቸው በላይ መሆኑን በመግለጽ መንግስት እርምጃ ይውሰድልን ሲሉ ቅሬታቸውን አቅርበዋል። ክልሉ በዋናነት በውጭ ምንዛሬ የሚገዙ ሩዝና የፓስታ ውጤቶችን በስፋት የሚመገብ የነዋሪዎች ያሉበት አካባቢ በመሆኑ የውጭ ምንዛሬ እጥረቱና ለውጭ ምንዛሬ የሚደረግ የጥቁር ገበያ ዋጋ መናር የክልሉን ሕዝብ ለከፍተኛ ዋጋ ውድነት ተጋላጭ አድርጎታል ይለናል አዲስ ቸኮላ ያጠናቀረው ዘገባ። የክልሉ ካቢኔ በክልሉ የተከሰተውን የኑሮ ውድነት ለመከላከል በአጭርና በመካከለኛ ጊዜ የሚተገበሩ አራት ዋና ዋና ያሏቸውን ውሳኔዎች ማስፈራቸውን ያስታወቀ ሲሆን ከውሳኔዎቹ መካከል ውስጥም መንግስት አንዳንድ በጀቶቹን በማጠፍ ለመንግስት ሰራተኞች እና ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች የምግብ ድጎማ እንደሚያደርግ የሚል ይገኝበታል። ዘገባው የአዲስ ቸኮል ነው፣ እንደሚከተለው ያቀርበዋል። አብዱላ መሀመድ የተባለ የጅጅጋ ከተማ ነዋሪ በጅጅጋ ከተማ ልዩ ልዩ ሸቀጦች ላይ ከፍተኛ ዋጋ ጭማሪ መከሰቱን ይናገራል። እኔ ትናንትና ወሰደ የነቤት ሩስ ሩስ አንድ ሺ ሰባት መቶ ሀያ ግማሹ ማለት ሀያ አምስት ኪሎ ነው ወይስ ሀያ አምስት ኪሎ በፊት ስንት ነበር የምትገዛው? ሰጠኝ መቶ ከምናምን ነው አንድ ሶካር ስንት ነበረ? ሰጠኝ መቶ አሁን ስንት ነው? አንድ ሺ ሰጠኝ መቶ። አሁን ከተማ ውስጥ ሁሉም እንደዚህ አይነት ነው። ሌላኛው የጅጅጋ ከተማ ነዋሪ አውግቸው አበበም የኑሮ ውድነቱ አስመርሯል ከሚሉ የከተማ ነዋሪዎች መካከል አንዱ ነው። ኑሮ ቀን በቀን ኦርቶቶስ ቀን በቀን እየጨመረ ነው። የመንግስት ሰራተኛ በተለይ ሲሆንክ ኑሮ በጣም እየከበደብን ነው። የምግብ ዋጋ ጨምሯል። ስኳር፣ ዘይት፣ ደቂቃ ጣራ ነክቷል። አውግቼው የክልሉ ሕዝብ የሀገር ውስጥ ምርት ሳይሆን በውጭ ምንዛሪ የሚገዙ ምርቶች ተጠቃሚ መሆኑ ከሌላው ኢትዮጵያዊ በተለየ ለኑሮ ውድነት እንዳጋለጠው ያምናል። መንስኤው ደግሞ ምን እንደሆነ አልታወቀም። እንግዲህ ዶላር ምንዛሬ ነው ይላሉ። የብላክ ማርኬት ደግሞ የዶላር ምንዛሬው ከብላክ ማርኬቱ ታይቶ በማይታወቅ ዲፍረንስ ነው የጀመረው። የሀያ የሰላሳ የአርባ ብር ልዩነት ኖሮት አያውቅም። እኛ በብዛት ያዚያ አካባቢ ሕዝብ ደግሞ የሚመገበው ፓስታ፣ ሩዝ፣ መኮሮኒ ነው እንደ ሰሜኑ ወይንም እንደ መካከለኛው ኢትዮጵያ ጤፍ አይመገብም ወይንም ሀገር በቀል ነገር አይመገብም። ኢምፖርት የሆነ ነገር ስለሆነ ኑሮው ዲፐንደንት ነው በኢምፖርት ቁሳቁሶች ማለት። በመንግስት ስራ ላይ የተሰማረው አውግቸው መንግስት እርምጃ መውሰድ አለበት ባይ ነው። መንግስት ኢንተርፌር የሚያደርግበትና ባላንስ እና የማረጋጋት ዋጋውን ኑሮ ውድነቱን ወይም ይሄ ኢንፍሌሽኑን የማረጋጋት ሁኔታውን ሰራበት በጣም ጥሩ ነበር። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱር ቀድር ረሺድ ችግሩ መኖሩን የክልሉ መንግስት ካቢኔ ተገዝቦ ልዩ ልዩ ውሳኔዎችን እንደወሰነ ነው የሚናገሩት። ጉዳዩ የሚመለከታቸው ስምንት ቢሮዎች የተካተቱበት ኮሚቴ ተዋቅሮ በአጭር መካከለኛ ና ረጅም ጊዜ የሚፈጽሙ ውሳኔዎችም ተወስነዋል ብለዋል። ትኩረት ከተሰጣቸው ውሳኔዎች አንዱ የክልሉ ምርታማነት መጨመር ነው ይላሉ አቶ አብዱላሀ እንደ ክልል ካቢኔ ተቀምጠን አቅጣጫ ያስቀምጠናል። አንደኛው ምንድን ነው? ምርትና ምርታማነትን ማሳደግ ነው። ግብርናን በማዘመን ውጭ ምንዛሬ የሚያስገኝ ምርትና ለማህበረሰቡ የሚጠቀሙትን ምርት አቅጣጫ በማስቀመጥ ማህበረሰቡ በወንዞች አካባቢ እንዲሁም በዝናብም ያ ወደ ግብርና ማሰማራት ኮሚቴዎችን አዋቅረን አስራ አንዱ ዞኖችን ኮሚቴዎች ተሰማርቶ የተለያዩ ግብዓቶችን በማዘጋጀት መንግሥት ወደ ምርትና ምርታማነትን ማሳደግ ትኩረት እያደረገ ነው። ከዚህ ጋር ተያይዞ የክልሉ ሕዝብ ከፓስታ ውጤቶችና ከሩዙ ውጭ ውስጥ ውጤቶችን የመጠቀም ባህሉ እንዲያዳብርም ጥረት ይደረጋል። ያሉት አሁን ድንበር አካባቢን በመዝጋት በውጭ የወጡ የነበሩ እህሎችን በማስመለስ አሁን ለምሳሌ እዚህ ክልል አካባቢ ይመረቱ የነበሩ እንደ ብቆሎ የመሳሰሉ እህሎች እንደ በሎቄ ይወጡ ነበር። በኮንትሮባንድ መልክ ከድንበር ተሻግሮ ወደ ውጭ ምስራቅ አፍሪካ ድንበር ሀገራት ይሻገሩ ነበር። እነዛ ማህበረሰቡን ተጠቃሚ ለማድረግ ድንበር ዘግተን ወደ ውስጥ እየመለሰን ማህበረሰቡ እንዲጠቀም እየተደረገ ነው። እነዚህ መሰል እርምጃዎች ተወስዶ ኮንትሮባንድም እንደዚህ በማገ የአገር ውስጥ ምርት ማህበረሰቡ ምርት እንዲጠቀም የውጭ ሀገር በምንዛሪ የሚገባውን ምርት ትቶ ማህበረሰቡ ከብቆሎ ጋር ስንዴ ጋር የተያያዘ ምርቶች መንግስት እያሰባሰበ ይገኛል። እነዚህን በማቅረብ ማህበረሰቡ ኑሮውን ወደ ሀገረኛ ወደ የምናመርተው እህል እንዲጠቀም ስራዎች ኦልረዲ ጀምረናል። በሌላ በኩል ለመንግስት ሰራተኞች እና ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ድጋፍ ለማድረግ የልየታ ስራ እየተሰራ መሆኑንም አቶ አብዱቀር ተናግረዋል። በአስቸኳይ ጥናት ተደርጎ መንግስት ሰራተኛ እና አነስተኛ ገቢ የሚተዳደሩ የማህበረሰብ ክፍሎች ቁጥራቸውን፣ ልካቸውን የት እንደሚኖሩ ታውቆ በጥናት ቶሎ ይገዛ ማድረግ እንደ ቅርብ የምናየው እቅድ ነው። ይህን ለማሳካትም አንዳንድ የክልሉ በጀቶች ታጥፈው የምግብ ድጎማ ላይ እንዲውሉ በክልል ካቢኔ መወሰኑንም ጨምረው ተናግረዋል የተለያዩ ልማት ወጪዎች ሊሆን ይችላሉ። የልማት ወጪዎች ስልህ ረጅም ጊዜ የሚወስዱ ፕሮጀክቶች አሉ። እነዚህ በማዘገየት በጀቶቹን ማህበረሰቡን ለመርዳት ማዞር ስራዎች እየተሰሩ ይገኛሉ። ከዚህ ባሻገር ገበያ መቆጣጠርም ትኩረት የተሰጠው ውሳኔ እንደሆነ ነው የኮሚኒኬሽን ጉዳዮች ቢሮ ኃላፊው አቶ አብዱልቃድር የሚያስረዱት። በዓለም አቀፍ ደረጃ የሩሲያና ዩክሬን ጦርነት በነዳጅ ውጤቶች፣ በማዳበሪያ፣ በስንዴ እንዲሁም በምግብ ዘይት ላይ ከፍተኛ ጭማሪ እንዲመዘገብ መንስኤ ሲሆን በተለያየ ደረጃ የሚገለጽ ቢሆንም የዋጋ ንረቱ በበርካታ ሀገራት የሚስተዋል መሆኑን መረጃዎች ያመለክታሉ። ኢትዮጵያ ከዚህ ዓለም አቀፍ ክስተት ባሻገር የጦርነቱ ተጽዕኖ ለዋጋ ግሽበቱ መባባስ መንስኤ እንደሆነ ከዚህ በፊት የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያው አቶ አባት ነጌት ያስረዳሉ። በኢትዮጵያ ዋጋ ግሽበት ባሳለፍነው ሚያዝያ ወር 36.6 በመቶ የደረሰ ሲሆን ይህም መጋቢት ላይ ተመዝግቦ ከነበረው 34.7 በመቶ አንጻር ግሽበቱ እየተባባሰ መምጣቱን የሚያሳይ ነው። የአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች ቀደም ብለን እንዳስተዋወቅናችሁ በንግድና ምጣኔ ሀብት ዝግጅታችን የዋጋ ንረትን በተለይ ደግሞ በሶማሌ ክልል ያለውን ለየት ያለ ሁኔታ ያስቃኘንበት ዘገባችን ነበር። ዝግጅቶቻችንን አዳምጣችሁ አስተያየት ካላችሁ፣ በእናንተም አካባቢ ያለውን የኑሮ ውድነት በተመለከተ መረጃ ካላችሁ፣ አስተያየትና ጥቆማ ካላችሁ በሁለት ዜሮ ሁለት ሁለት 0951350505 የዋትሳፕ ቁጥራችን በሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን አድርሱን። የንግድና ምጣኔ ሀብት ባለሙያዎችን ጋብዘን የተለያዩ ትንታኔዎችን እናስደምጣችኋለን። አሁን ከዚሁ ጋር ወደ ተያያዘ የእለቱ የንግድና ምጣኔ ሀብት ዘገባ ነው የምናልፈው። ኢትዮጵያ ውስጥ የዋጋ ግሽበቱ ተጨማሪ የ2.2 በመቶ ጭማሪ በማሳየት ባለፈው መጋቢት ከነበረበት 34.7 ከመቶ በሚያዝያ ወር ወደ 36.6 መግባቱን ሮይተርስ ከኢትዮጵያ ማዕከላዊ የስታቲስቲክስ ባለስልጣንን ጠቅሶ ዘገባ አስነብቧል። ቪኦኤ ያነጋገራቸው በደሴና ወልዲያ አካባቢ የሚኖሩ አንዳንድ ነዋሪዎችም የኑሮ ውድነቱን መቋቋም እየከበዳቸው መሆኑን ገልጸዋል። በአዲስ አበባና ኦሮሚያ ክልል የሚገኙ ሁለት የምጣኔያ በሀብት ባለሙያዎች ደግሞ አቶ ስዩም ጫኔና አቶ ተሾመ ገመቹ መንግስት የፖሊሲ ማሻሻያዎችን ማድረግ አለበት ይላሉ። ኢትዮጵያ ውስጥ ሁሉም ወገኖች ለሰላም ባልቆሙበት ሁኔታ የምጣኔ ሀብቱም ሆነ የኑሮ ውድነቱ ሊሻሻል እንደማይችልም ባለሙያዎቹ ተናግረዋል። ነዋሪዎቹንና ባለሙያዎቹን ያነጋገረው ደረጀ ደስታ ነው። ለምሽቱ እንደሚከተለው ያስቀበዋል። የደሴ ከተማ ነዋሪ የሆኑት የመንግስት ሰራተኛ ስማቸውን መግለጽ አልፈለጉም። ስለሚገኙበት የኑሮ ሁኔታ ግን ሁሉንም ለመግለጽ ዝግጁ ነበሩ። ያው የመንግስት ሰራተኛ ነኝ፣ ግን በጣም ደሴ ላይ ኑሮ ውድነቱ በጣም ከባድ ነው። ስለዚህ አንደኛ በኑሮ ውድነት፣ ሁለተኛ በመድኃኒት እጥረት፣ ሶስተኛ ደግሞ የደመወዝ ማነት፣ የዋጋ ግሽበት፣ የሰራተኛ መንገላታት፣ የሰላም ማጣት፣ የሁሉ ተነባብሮ በጣም ሰው ጭንቀትና መከራ ውስጥ ነው ያለው። እንደገና ደግሞ ኑሮ ውድ ጀግንነት አስመምክቶ እኛ የመንግስት ሰራተኞች አሁን በዱቤ እየገዛን ነው የምንበላ። ያንንም የዱቤ የገዛን ነውን የበላ ነውን መክፈል ተቸግረናል። በጣም በተለይ አናታ ደሞዝ ያለን ሰዎች ማለት ነው፣ ምንም ነገር ጥቅማ ጥቅም የማናገኝ ሰዎች እና በጣም በጣም አስቸጋሪ ሁኔታ ላይ ነው ያለ። ዘይት ውድ ነው፣ ጤፍ ውድ ነው፣ መኮረኒ ውድ ነው። ኤቭሪቲንግ ሁሉ ነገር ውድ ነው፣ በቃ ስለዚህ በመንግስት ሰራተኛ በኩል ገዝቶ ለመብላት በጣም አስቸጋሪ ነው። አቅርቦትም ቢኖርም ግን ዋጋው በጣም የጋሸበ ነው። ውድነቱን ለምሳሌ ለመረዳት እንድንችል ገቢውንም ጨምረው ምሳሌ ቢሰጡ ልንገር የኔን ገቢ አዎ ባኮን የኔ ገቢ ተጣርቶ ሁለት ሺ አራት መቶ ብር ይደርሰኛል ሁለት ሺ አምስት መቶ ብር ይደርሰኛል ሶስት ቤት ደርስባለኝ በዛ ላይ ልጅ አካል ጉዳተኛና በየወሩ አራት መቶ ብር አምስት መቶ ብር መድኃኒት እገዛለሁ ተጠናንሰህ እንዴት ሆነን እንደምንኖር ሂሳቡን ማስላት ነው በቀላሉ ማለት ነው ስለዚህ ዝም ብለን ዝም ብለን የውሸ ኑሮን ምርሳችንን በአርባ ብር ሳሙና እናጥባለን እንኖራለን በ አንድ ቀን ብንበላ እናድራለን። ልጆች አሉት? አዎ ሁለት ልጆች አሉኝ። አንዷ የሚጥል በሽታ እና ኦቲዝም ያለባት ማለት ነው። ግን መድኃኒት መግዛት ቸግሮኛል። አሁን እንኳን ቀለብ ልበላ ቀርቶ አይደለምና መድኃኒት መግዝቶ ለልጅ የመስጠት በጣም አቅቶኛል። ታዲያ እንዴት ነው የሚችሉት? ይሄን እንዴት ነው ተቋቁመው እየኖሩ ያሉት? በቃ እንዴት ብለን እንኖራለን? መኖር እኮ አይደለም። መኖር አይደለም መኖር አይደለም። ያው ወደ መሬት አፈር ውስጥ አልገባንም እ መኖር አይደለም ያው ግን ዝም ብለን እንኖራለን። አይቻችል ከደሴ ሌላ በወልዲያ ከተማ ነዋሪ የሆኑትና ስማቸው እንዳይገለጽ የጠየቁ ሌላዋም ሴት በተመሳሳይ ሁኔታ ውስጥ መኖራቸውን ይገልጻሉ። ገቢያችን ያው ትንሽ ነው። የባየንም የጡረታ ሶስት ሺህ ናት። የባለቤቴም እንደዚሁ ነው። ግን በጣም ቤተሰብ ጋር ሆነ ምንም አይቻቻልም። ያው ቤት ኪራይ ስለማንከፍል ነው እንጂ ቤት አለን። ግን በጣም ችግር ነው። ይገርማል ይሆናል። ዘይቱም ከሽብር በላይ ነው። ሁሉም ነገር በጣም ውድ ነው። የብዙዎቹ ቋሚ የወርፎ ጆታ ከሆኑት ውስጥ የጤፍ እና የዘይት ዋጋን አስመልክቶ በደሴ ስላለው ገበያ ነዋሪዋ እንዲህ ይገልጹታል። የጤፍ ዋጋ አሁን አርባ ስምንትም አራት ሺህ ስምንት መቶም አራት ሺህ ስድስት መቶ የመጨረሻው አራት ሺህ ስድስት መቶ ብር ኩንታሉ አራት ሺህ ስድስት መቶ ብር ማለት ነው። ዘይት ስንት ነው የሚገዙት? ዘይቱ አንድ ሺህ አንድ መቶ ብር ይላሉ፣ አንድ ሺህ ብር ይላሉ። አምስቱ ሊትር ማለት ነው የሚረጋ ዘይት አለ። እሱ በቀበሌ መጥቷል። ወር ሆኖታል ከመጣ። ያዋን አምስት አምስት ሊትር ተሰጠ። አምስት ሊትር ለወር ሱ በስሪ ጠብ እያደረገን እንበላለን ሲያልቅብን ደግሞ አምስቱ ሊትር የምንገዛው ስምንት መቶ ብር ዘጠኝ መቶ ብር እንገዛለን። ሶስቱ ሊትር ሰባት መቶ አምሳ ብር ስድስት መቶ ብር ምናምን ይገዛል። በወልዲያ ከተማ ጤፍን በኩንታል ሳይሆን ከጉሊት ገበያ የሚገዙት በጣሳ መሆኑን የገለጹት ነዋሪ ከጥቂት ጊዜ በፊት ሀምሳ ብር ገባ ተወደደ የተባለለት አሁን ስንት እንደደረሰ ሲገልጹ ይህም ብለዋል። ይህ ጤፍ ዋጋ በጣሳ ሰባ አምስት ብር ገባ ብለዋል ትናንትና ማክሰኞ ማለት ነው ያለ የዛሬ ሳምንት ማለት ነው እኔ እንኳ ገበያ አልሄድኩም ጎረቤቶች ሰባ አምስት እኮ ገባ በጣሳ ነው እዚህ ሀገር የምንገባየው ሰባ አምስት ብር ገባ አሉ ሳምንት እለት ግን ሌላ ቦታ ሮቢት የሚባል አካባቢ ሄጄ ነበር እዛም ሰማኒያ ገብቷል ብለዋል እና እንግዲህ ተመልከት ምን አይነት ኑሮ እንደሚኖር ይህ የዋጋ ግሽበት በመላ አገሪቱ የሚታይ መሆኑን የሚገልጹት አቶ ሲዩም ጫኔ የምጣኔ ሀብት ባለሙያ የአዲስ አበባ ንግድ ምክር ቤት የፖሊሲ ምርምርና አድቮኬሲ መምሪያ ኃላፊ ናቸው ድርጅቱን በመወከል ሳይሆን የግላቸውን መልከታ እንደሚ እንደሚከተለው ይገልጻሉ። ያለው ሁኔታ ከማስተዋል አንጻር በሀገራችን ያለው የኑሮ ውድነት በጣም ከጊዜ ወደ ጊዜ እየጨመረ እና ሰው ለመኖር በጣም የተቸገረበት ሁኔታ እንዳለ መመልከት ይቻላል እና በጣም አሳሳቢና ትኩረት የሚሻ ጉዳይ ሆኖ ነው የማየው። በተለይ ደግሞ በዚህ ከዋጋ ንረት ጋር በተያያዘ ባለፉት ከአስር ፐርሰንት ከነበረበት አሁን ከሰላሳ አምስት ፐርሰንት በላይ የሆነ ነው። ስለዚህ በተለይ ደግሞ ለዚህ ትልቅ ተጽዕኖ የሚያሳድረው የምግብ ፍጆታ ላይ የሚታየው የዋጋ ንረት በጣም ከፍተኛ ነው። እንግዲህ እነዚህ ምክንያታቸው የተለያየ ሊሆን ይችላል። በዚህ ተጽዕኖ እንግዲህ የኑሮ ውድነቱ በከፍተኛ ሁኔታ እያሻቀበ ከመምጣቱ አንጻር የአብዛኛው ህብረተሰባችን ደግሞ የገቢ ሁኔታ ባለበት ከመሆኑ አንጻር ሁለቱ የማይገናኝ በመሆኑ በትልቅ ጫና እያሳደረ ይገኛል ማለት ነው። የኑሮ ውድነቱ ሲገለጽ በተለይ በብዙዎቹ የምጣኔ ሀብት ባለሙያችም የሚነሳውና ትኩረት የተደረገበት ምግብን አስመልክቶ ያለው የዋጋ ንረትና ግሽበት ነው። ከነዋሪዎች ገለጻ የምንረዳው ደግሞ ውድነቱ በዚያ ብቻ የተወሰነ ሳይሆን እንደ ቤት ክራይና የኤሌክትሪክ አገልግሎት በሚያገኙትም ዘንድ የኑሮን ውድነት ያከበደው መሆኑን ነው። የራሳቸው መኖሪያ ቤት ያላቸው የወልዲያ ነዋሪ ይህን ይገልጻሉ። አሁን በመብራት ተጠቃሚ ነበር። መብራትም ደግሞ አሁን በከፍተኛ እንትን እየመጣ ሲሆን እንጨትም መሞከር ጀመር፣ እንደገና ወደኋላ እንጨቱም ውድ ሆነ። በጣም ምልህ አስቸጋሪ ሁኔታ ነው ያለው የቤት ኪራይ የሚከፍሉትማ ከወኝ ምልህ አሟልተው እንጀራ መሳራት አይበሉም። እኛም ያው እንደ ነገሩ ነው የምንኖረው። በጡረታ ላይ የሚገኙት የምጣኔ ሀብት ባለሙያው አቶ ተሾመ ገመቹ የህዝብ ብዛት በከፍተኛ ሁኔታ መጨመሩን ገልጸው ሰማንያ አምስት ከመቶ የሚሆነው የገጠሩ አምራቹ ኃይል ይህን ህዝብ መቀለብ አለመቻሉን ይገልጻሉ። ለዚህ የሚሰጡትን ምክንያት እንደሚከተለው ያስረዳሉ። ምክንያቱም እንግዲህ ጦርነት ላይ ናለን የሚያመርተው አካል በሙሉ ወደ ጦርነት ነው እያለን። ይህንን ያለ ነው በሀገሪቷ ውስጥ ያለው ሰላም እስካሁን ድረስ የተረጋጋ ስላልሆነ ባልተረጋጋ የህብረተሰብ ውስጥ ስለ ልማት ማሰብ ሳይሆን፣ ጠዋትና ማታ ሁልጊዜ የሚደሰኮረው ስለ ኢኮኖሚ እድገት ሳይሆን ስለ ጦርነት ስለ ፖለቲካ ነው የሚበራው እንጂ ስለ ኢኮኖሚ የልማትን የማካሄዱ ጉዳይ ወደዛም የመሄዱ ዛሬ በሀገራችን ግማሹ ወደ ፋኖነት ግማሹ ወደ በኦሮሚያ ውስጥ ብትሄድ ወደመሆን ወደ መሆን ወደ ጦርነት፣ ግማሹ ወደ መንግስት፣ ሌላው ደግሞ ከአማጺ ሀይል ጋር እየተባዋደን እንግዲህ ችግር ላይ ነው ያለን ይሆን። ስለዚህ ይሄ መቼ ይታያል? መቼ ነው ይሄ የተረጋጋ ሊመጣ የሚችለው? የሚለጥለኝ ስለኝ እንግዲህ ሁላችንም ወደ ቀልባችን ተመልሰን ሰገርን ብለን በአንድነታችን ለወደፊት ስለ ዕድገታችን ማሰብ ስንችል ብቻ ነው። አድማጮቻችን፣ በዚህ ዙሪያ ያዘጋጀነው ዝግጅት በዚህ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ስትከታተሉት የቆያችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በዌብ እና በማህበራዊ ድረገጻችን ላይ ሲተላለፍ የቆየውን የማክሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን በየዕለቱ ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ በምሽቱ የሰናዳናቸውን ዝግጅቶች እንደየ ፕሮግራሞቹ ከፋፍለንና ቆራርጠን በሁሉም የማህበራዊ ድረገጻችንና የዲጂታል ሚዲያ አውታሮቻችን ላይ ስለምናኖራቸው ከዚያ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ በስልክ ቁጥራችን በተለይም ደግሞ በዋትሳፕ ቁጥራችን ተጠቅማችሁ ሁለት ዜሮ ሁለት 251 3505 የዋትሳፕ ቁጥራችን ነው። በድምፅና በጽሁፍ አስተያየቶቻችሁን አድርሱን። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችን ነው። በዚያም ላይ መልእክታችሁን ተውልን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ሀይሉ ስርጭቱን ከስቱዲዮ ስታቀናብራለን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት መደበኛ ዝግጅታችን ደግሞ እንገናኛለን።